ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ፣ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል ይህንን ትኩረት ሰጥቶ ይህን ፕሮግራም ማዘጋጀታቸው ይህንን እውቅና መስጠታቸው በጣም የሚያስደስት ሌሎቹም ያው የሚያስደስት ነው ብዬ ገምታል የኦሎምፒክ ባለድልና የበርካታ ክብረ ወሰኖች ባለቤት የሆነውን ታላቁን አትሌት ቀነኒሳ በቀለን ነው ቀደም ብለን የሰማነው። ከሰሞኑ በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን ላስመዘገቡ ሰዎች ክብር የሚሰጠውን ኢምፓክት አዋርድ ሽልማትን ወስደዋል። ከሽልማቱ ጋር የተያያዙ ጉዳዮችን ቆየት ብለን እንነጋገራለን። እነዚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስናሪ ደግሞ የድምፅና የ ምስል ምህንድስናውን ይከውናል። አብራችሁን እንድታመሹ እንጋብዛለን። ወደ ቀዳሚ ዝግጅት እንሻገር። ኢትዮጵያውያንን እንዲሁም አፍሪካውያንን ለማክበር የሰሩትን ስኬትም ደግሞ ለመተረክ ያቀደ ያለመ የሽልማት ስነ ስርዓት ከሰሞኑ ተካሂደዋል። ኢምፓክት አዋርድ ይባላል። ለሶስተኛ ጊዜ የተካሄደ ነው። የሽልማቱን ስነ ስርዓት በመቀጠል እናስቃኛችኋለን። በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን አስመዝግበዋል ተብሎ ለታመነባቸው ሰዎች ክብር የሚሰጠው ኢምፓክት አዋርድ በየዓመቱ በሰሜን አሜሪካ የሚደረግ የሽልማት ስነስርዓት ነው በርከት ያሉ ትውልደ ኢትዮጵያውያን የአፍሪካ ማህበረሰብ አባላትና አሜሪካውያን የታደሙበት የዘንድረው ስነ ስርዓት የተካሄደው በኒው ካርልተን ከተማ ነበረ። ይህንን የሽልማትና የዕውቅና መድረክ ያሰናደው ደግሞ ኖቫ ኮኔክሽን የተሰኘው ተቋም ነው። ዶክተር ጋሻው አብዛ የተቋሙ ኃላፊ ናቸው። የኢምፓክት አዋርድ በህይወት ያሉ በማህበረሰባችን ዘንድ በተለያዩ ዘርፎች ተጽዕኖ አስተዋጽኦ ያደረጉ የማህበረሰባችን አካሎችን የምናስብበት የምናወድስበት የምንዘክርበት ዝግጅት ነው። ዋናኛው ዓላማ ብዙ ጊዜ ሁልጊዜ ባይባልም ብዙ ጊዜ የሰፋ ተለምዶ የለንም። በህይወት ያሉ ሰዎች ለሚሰሩት ስራ እውቅና ሰጥተን ማበረታቻ የሚሆነን ምናልባት ያንን ክፍተት ለመሙላት በሚል ስሜት ነው። ከሱ ጎን ለጎን ሁል ጊዜ በየዓመቱ የምናካሄደው የግራንድ አፍሪካን ራን አለ። በዛ ላይ የሚታደሙ እንግዶችን በዚህ ወቅት በሚመጡበት ጊዜ አብረን በጋራ ለማስኬድ ነው። ያንን የሚያደርገን ምንድን ነው? ኖቫ ኮኔክሽን ሲቋቋም እንደ ለትርፍ ያልተቋቋመ ድርጅት ሶስት አላማዎችን አንግቦ ነው የተነሳው። የመጀመሪያው የእኛን ወገኖች ማህበረሰባችንን የብሔራዊ እሴታችን የሆነውን አትሌቲክስ ተጠቅመን የመገናኛ መድረክ መፍጠር ነው። ሁለተኛው ባህላችንን የበለጠ ለማስተዋወቅ የሚቻለንን ድርሻ ለማበርከት ነው። ሶስተኛው ደግሞ እንዳልኩት በማህበረሰባችን በአፍሪካ ውስጥም በኢትዮጵያ ውስጥም እዚህም ሀገር ሆነው የእኛን ወገኖች በሶስት መስክ አስተዋጽኦ ያደረጉ ሰዎችን የምንዘክርበት ነው። ዘንድሮ ላይ ከራሳቸው አልፎ ለሌሎች ፋይዳ ያላቸው ስራዎችን የሰሩ ለብዙሀን መነቃቃት ምክንያት መልካም ተምሳሌት እንደሆኑ የተነገረላቸው ግለሰቦች ተሸልመዋል። በንግድና ሥራ ፈጠራ ዘርፍ ለበርካታ ትውልድ ኢትዮጵያውያን የስራ ዕድሎችን በመክፈት በዋሽንግተን ዲሲ ከተማ ውስጥ ባሉ ጉልህ ኢኮኖሚያዊ እንቅስቃሴዎች ውስጥ ባላቸው ሚናም ለሽልማት የበቁት ዶክተር ሄኖክ ተስፋዬ አንደኛው ተሸላሚ ሆኗል። በጥቂት ፊልሞቿ በመዝናኛው ዓለም ጎልተው እየወጡ ካሉ አፍሪካዊ አሜሪካውያን መካከል አንዷ የሆነችው ንግሥት ልኬ ሌላኛዋ ተሸላሚ ነበረች። ሽልማቱ ስለፈጠረባት ስሜት ብሎም ከኢትዮጵያ ጋር የተያያዙ ስራዎችን ለመስራት ስላላት የመጪ ዘመን ዕቅድ ቀጣዩን ብላናለች። የሕይወት ዘመኔ ግብ አፍሪካን በስራዎቼ አንድ ማድረግ ነው። ስለኛ ለዓለም መንገር፣ ከእኛ አንጻር ታሪካችንን መተረክ ነው። ስለሆነም ይሄ ዝግጅት ይህ ጥረቴ ከፍተኛ ደረጃ ላይ የመድረሱ ማሳያ ነው። ይሄ ለእኔ ከኦስካርም የተሻለ ነው። ከኢትዮጵያ በቅርቡን የተመለስኩት ኢትዮጵያ ውስጥ ፊልም መስራት የሚቻልበትን ሁኔታ በተመለከተ የተለያዩ ንግግሮችን አድርጊያለሁ። በእርግጥ እስካሁን ኢትዮጵያንና ኢትዮጵያውያንን የተመለከተ ፊልም አልሰራሁም። እንደምታ ቁት ፊልም ንግድም ነው። የመዝናኛው ኢንዱስትሪ ይሉታል። ኢትዮጵያ ውስጥ ያንን መገንባት አለብን። አሁን ግን ጊዜው ይመስለኛል። በ2023 ጠብቁ፣ እየመጣን ነው። በሀገር ውስጥም ሆነ በውጭ ሀገር ያሉ የኢትዮጵያ ኪነጥበብ ወዳጆችን መልካም ምላሽ ያገኘው የእረኛ የተከታታይ ድራማ ባልደረቦች ሌላኛዎቹ ተሸላሚዎች ነበሩ። ከኒው ካርልቶን አሌክሳንድሪያና ዋሽንግተን ዲሲ ከተማ አስተዳደሮች የተበረከተላቸውን የእውቅና አዋጅ በህብረት ተቀብለዋል። ሌላው የዘንድሮ ኢምፓክት አዋርድ ወይንም የተጽዕኖ ፈጣሪዎች ሽልማት ተሸላሚ የኦሎምፒክ ባለድል የበርካታ ዓለም አቀፍ ክብረ ወሰኖች ባለቤት የሆነው አትሌት ቀነኒሳ በቀለ ነው። ቀነኒሳ ሽልማቱ ስለፈጠረበት ስሜት ይህንም ብሎናል። እንግዲህ ያው ጥሩ ለሰሩት እንደዚህ እውቅና ስትሰጥ ሌሎቹም ደግሞ ወጣቶችን በማበረታታትና ና ወደፊት ትልቅ ደረጃ እንዲደርሱ ትልቅ ስራ እንዲሰሩ ለሀገራቸውም ለራሳቸውም የሚያበረታታ ነው እና ያው እውቅና የሚሰጠው ይሄ ፕሮግራም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉት እንደዚህ በአካል ተገናኝተው ተቀራርበው እንደዚህ ይህንን ትኩረት ሰጥቶ ይህን ፕሮግራም ማዘጋጀታቸው ይህንን እውቅና መስጠታቸው በጣም የሚያስደስት፣ ሌሎቹም ያው የሚያስደስት ነው ብዬ ገምታለሁ። አንደኛ በማሰባሰብም ደረጃ ያው ኢትዮጵያኖች እንዲሰባሰቡ፣ እንዲተሳሰቡ፣ እንዲከባበሩ፣ እንዲፈቃቀሩ የሚያደርግ ፕሮግራም ነው እና ከዛ አንጻር በጣም ደስ ብሎኛል። ለሁሉም ተሸላሚዎች ክብር ሲባል ሽልማቱ የተከናወነበት ዕለት በስማቸው እንዲሰየም ተወስኗል። በሽልማትና እውቅናው ሥነ ሥርዓት ላይ የተገኙት የኒው ካሮልተን ከንቲባ ፈሌሺያ ኤ ኔምፓርድ ስለ ዝግጅቱ ብሎም ዝግጅቱ የበለጠ እንዲያድግ መደረግ ስላለባቸው ጉዳዮች ቀጣዩን አካፍሉና እንዲህ ያለ ዝግጅት በከተማችን በመደረጉ ደስተኛ ነኝ። የከተማ የመጀመሪያ ጥቁር ትውልደ ጃማይካዊ ከንቲባ እንደመሆኔ ሰዎች የላቀ ስኬት ሲያስመዘግቡ ማየቱን እወዳለሁ። ካሉኝ እቅዶች መካከል አንዱ በራሳቸው ሕይወትም ሆነ በሀገራቸው ውስጥ ምትሃታዊ ሊባል የሚችል ትልቅ ለውጥ የፈጠሩ ሰዎች እንዲጎሉ እንዲታዩ ማድረግ ነው። እኔ የላቀ ስራ ከሰራው ሌሎችም በተመሳሳይ ሊያደርጉት ይቻላል የሚለውን እንዳውቅ ባደረገኝ በዚህ ምሽት ተሸላሚዎችን በመመልከቴ በጣም ደስ ብሎኛል። ይህንን ሽልማት በተወሰነ መልኩ አለም አቀፍ ብናደርገው የተሻለ ይሆናል። ዛሬ ለሽልማት የበቁት በአብዛኛው ኢትዮጵያውያን ናቸው። ለማህበረሰቦቻቸው እጅግ የላቁ ስራዎችን እየሰሩ ያሉ አፍሪካዊ ወንድሞችና እህቶችን ማካተት ብንችል የበለጠ መልካም ይሆናል። ዘገባችንን የምንቋጨው ይህን የመሰለው የእውቅናና ሽልማት መድረክ በተለይ በዩናይትድ ስቴትስ ውስጥ ለሚገኙ ትውልደ ኢትዮጵያውያን ወጣቶች ስላለው ፋይዳ የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ በሚሰጡን ሀሳብ ነው። ሁላችንም ምሳሌ ያስፈልገናል። እኔ በስፖርት ነው ለምሳሌ ትምህርቴን የቀጠልኩት እና ሰዎች በስፖርት እስከ ዶክተራል ዲግሪ ይጠናለን ብለው ይጠይቃሉ። ምናልባት መሰራት እንደሚችል በተለያዩ መስኮች ታሳያለህ። ቴክስቡክ በመጽሐፍ ሪሰርች በማድረግ እንደዚህ አይነት ዝግጅቶች በማዘጋጀት ግራንድ አፍሪካ ረን ለማሳየት ጥረት ታደርጋለህ እና አሁን እንደዚህ መስራት ይቻላል የሚል ስሜት ይፈጠራል እና እዚህ ሚያገር ያሉ ልጆች የተወለዱ ልጆች እኚህ አራያ ፈጣሪዎች ተጽዕኖ አድራጊዎችን በማየት አራያ እንደሆናቸው በማየት ሮል ሞዴል እንደሚባለው ተነሳሽነትና ተበረታችነት ጠንክረው እንዲሰሩ የሚያዩት ሰው ራ የሚያደርጉትን ሰው እንዲኖራቸው ያስችለዋልና በዛ ምክንያት ነው ያንና ያንንም እንዲማሩ። የዘንድሮው ኢምፓክት አዋርድ ለሶስተኛ ጊዜ የተከናወነ ሲሆን ከዚህ በፊት በነበሩት መርሃ ግብሮች ድምፃዊ ቴዎድሮስ ካሳሁን፣ አትሌት ደራርቱ ቱሉ፣ ዓለም አቀፉ ድምፃዊ ኤኮንን ጨምሮ ሌሎች የአክብሮት ከጋቢና ቪኦኤ ጋር ነው ያላችሁት አድማጮች፣ እንዲሁም ተመልካቾቻችን። በነገራችን ላይ ቀደም ያለው ዘገባ ረዘም ብሎ የሌሎች ተሳታፊዎች እንዲሁም ደግሞ ባለስልጣናት አስተያየት ታክሎበት በዌብሳይታችን እንዲሁም ደግሞ በማህበራዊ ገጻችን ላይ እናጋረዋለን። እንድትመለከቱትም እንጋብዛለን። ወደ ቀጣዩ ዘገባ እንሻገር። ካቲም የዳንስ ቡድን ከአምስት ዓመት በፊት በአማኑኤል ሰለሞንና አብረውት በውዝዋዜ በሚሳተፉ ሌሎች አካል ጉዳተኛ ጓደኞቹ አማካኝነት የተመሰረተ ተቋም ነው። ተቋሙ ሙሉ በሙሉ በአካል ጉዳተኞች የተመሰረተ ቢሆንም የዘመናዊና ባህላዊ ዳንስ ስልጠናዎችን ለአካል ጉዳተኞችና ለጉዳት አልባዎችም እየሰጠ ይገኛል። ከዚህ ስራ ጋር በተገናኘ እንዲሁም ደግሞ በቅርቡ ስላሰቡት የሽልማት ስነስርዓት ለማወቅ ኤደን ገርመው አማኑኤል ሰለሞንን አነጋግረዋለች። አማኑኤል ሰለሞን እባላለሁ። የካቲም ዲስቴቢሊቲ ዳንስ ኢንዱስትሪ የሚባል ለስልሳል ተቋቋመ ሀገር በቀል ድርጅት ስራ አስኪያጅና መስራች ነኝ። ሻማኑኤል በጣም ነው የማመሰግነው። ካቲም የዳንስ ቡድን እንዴት ነው የተቋቋመው እንዲሁም አላማው ምንድን ነው? ካቲም የተቋቋመው ያው በሁለት ሺህ አስር ላይ በእኔ ፍላጎት ነበረ። በራሳችን ለምን አካል ጉዳተኞች አንሰራም ራሳችንን እያሰለጠንን ሌሎች ጉዳት አልባዎችንም እያሰለጠንን ሌላ አይነት የኪነ ጥበብ ሙያን ለህብረተሰቡ አናሳይም በሚል ኔና ጓደኞችን አማክሬ እቃዱን አወጣሁኝ። በዛ መሰረት ብዙ ስራዎችን መስራት ጀመርን። ሁለት ሺ አስራ ሶስት ላይ ግን ከሌሎች ስራ አጋሮቼ ጋር በመሆን እንዲሁም ሌላ ሙያ ላይ አንዱም ቢሆን ዳንስ ላይ ብቻ ደግሞ ትኩረት አድርገን ከምንሰራ ሌሎች አካል ጉዳተኞች ሙያው፣ ፍቅሩ፣ ፍላጎቱ ያላቸው ለምሳሌ በትወናው፣ በግጥሙ፣ በመነባንቡ፣ በስዕሉ በተለያዩ የኪነ ጥበብ ሙያዎች ላይ የተሰማሩ አካል ጉዳተኞችን ስልጠና እንድንሰጥ እንዲሁም እነሱን እንድናበቃ በሁለት ሺ አስራ ሶስት ላይ አሁን ያለውን የያዘውን ስም ካቲንድ ከሚለው ወደ ካቲን ዲሴብሊቲ ዳንስ ኤንድ አርቲስትሪ ወይም ኬዲዲኤ ወደሚለው ተሸጋገረና ወደ ኤንጂኦ ከፍ አለ። ዋነኛው ስራው ካቲን ዲሴብሊቲ ዳንስ ኤንድ አርቲስትሪ ማለት፣ ዋነኛው ስራው ዳንስ ነው ግን ደግሞ ሌሎች ብዙ ሙያዎች ያሏቸው ፍላጎት ያላቸው ሰዎች አሉ። ግን ፍላጎቱም ቢኖራቸው የሚገርምሽ ነገር ሁሉን አያገኙም እና ካሷሽ ጉዳት አልባ የሆኑ ሰዎች ናቸው አካል ጉዳተኛውን አስመስለው አክት የሚያደርጉት። ለምሳሌ በዊልቸር ላይ ሆነው ፊልም ሲሰሩ፣ ቲያትርም ሲሰሩ፣ በክራንች ላይ ሆነው ጉዳት አልባዎች ናቸው እና ሌሎች አካል ጉዳተኛውን ግን በባለሙያተኛ ስልጠና ብንሰጣቸው ፊልም ሊሰራ ሲል የአካል ጉዳተኛ ካራክተር ሲኖር ኦዲሽን ወስደው አካል ጉዳተኞችን ኦዲሽን እንዲወስዱ አድርጎ መምረጥ ይቻላል ማለት ነው። በዳንስ የበቃን በደንብ አለን። ለዛ ነው አሁን ሙያውን ከሁሉም ላይ እንዲት እንድንሰማራ ነው የሆነው እንጂ ዋነኛው ስራችን ስቲል እየሰራን ያለ ነው በደንብ ዳንሱ ላይ ነው። እንግዲህ ያለፉት አራት ዓመታችሁ ነው አምስት ሊሞላችሁ ነው እና እየሰራችኋቸው ዋና ዋና የምትሏቸው ስራዎች ምንድን ናቸው? የዓላማችን መጀመሪያ የአካል ጉዳተኞች ማህበረሰብ የኪነ ጥበብ ሙያ ከፍ ማድረግ ነው። እንዲሁም አካታች የሆነ ማህበረሰብ መካር፣ ሁሉም ሰው ተውብ ስለሆነ ብቻ መኖር አለበት ተደባልቆ መኖር አለበት የሚለውን ነገር ነው የምናራምደው ና በአምስት ዓመቱ ጊዜ ውስጥ ውስጥ የሰራናቸው ስራዎች እንችላለን፣ አንድ ፌስቲቫል በብሔራዊ ቲያትር ሁለት ሺ አስራ ሁለት ላይ ሰርተናል። እንችላለን ሁለት ለአራት ቀን የሚቆይ ፌስቲቫል በሁለት ሺ አስራ ሶስት ለአራት ቀን የሚቆይ ፌስቲቫል ነበረ። ሰው የትኛን ባጭሩ ለማብራራት ካሻም ቴሌቪዥን ሚዲያ አባላት ጋር የክራንች እግር ኳስ ጨዋታ በአዲስ አበባ ስቴዲየም ነበር ያደረግነው። በአጋጣሚ እኛም ሶስት ለአንድ ነበር ያሸነፍናቸው እነሱ ክራንች ፉትቦል አድርገናል። በማግስቱ ደግሞ ጎት ንግድ እና ለአካል ጓደኞች እንዴት ምቾት እንደሚነሳ የሚያሳይ በሁለት መርሃ ግብር አድርገን በጠዋት ፕሮግራማችን ጊዮርጊስ ላይ፣ በከሰዓት ፕሮግራማችን ደግሞ መገናኛ ላይ የኪነጥበብ ስራችን ሰራን። እንዲሁም በሶስተኛው ቀን ኢንክሉሲቭ ፋሽን ሾው አካል ጉዳት አልቦችን ያሉበት፣ አራተኛው ቀን ብሔራዊ ቲያትር ላይ የአካል ጓደኞች ኪነጥበብ ኪነጥበብ የሚሸጡ አካል ባተኞች የሰሯቸውን የአርት ስራዎችን የሚያቀረቡበት ፕሮግራም አድርገን ሰራ። እንዲሁም ሁለት ሺ አስራ ሶስት ዘመን መለወጫ ላይ ሁሉም ሰው የድርሻውን ይወጣ በሚል ምቹ ሀገር ምቹ ሁኔታ በሁለት ሺ አስራ አምስት እንፈጥራለን የሚል ቃል የምናስገባበት በተለይ ባለስልጣኖችንና አርቲስቶችን ጠርተን ሁሉም በሚችለው አቀም ቃል እንዲገባ አደረግን፣ ሰራ። አሁን ላይ ደግሞ ሌላ ያሰብነው ነገር አለ። ስለዚህ እስካሁን እነዚህ እነዚህ ሰዎችን ሰርተናል። መቼም እናንተም ራሳችሁ አካል ጉዳተኞች ሆናችሁ በሌላ የዳንስ ቡድን ውስጥ ተካታችሁ ስትሰሩ ቆይታችሁ ነው የራሳችሁ ተቋም የከፈታችሁት። ና የራስን ድርጅት ወይም የራስን ተቋም ይዞ ሙሉ ለሙሉ በአካል ጉዳተኞች አቋቁሞ ለአካል ጉዳተኞች መስራት ያለው ተግዳሮትና ችግር ምን ይመስላል? ተግዳሮቱ አሁን ለምሳሌ ከወረዳ ወጣት ማዕከል መንግስት ተሰርቶን እየሰራንበት ያለ ነው አራተኛ ሶስተኛ ፎቅ ላይ እየወጣን ነው የምንሰራው እና እንደውም ማሟሟቂያችንን እዛው ደረጃው ላይ ጨረሳን ነው የምንወጣው ተግዳሮቱ ከዛ ነው የሚጀምረው አንዱ ከዛ ለምሳሌ አሁን እዛው የምንመጣበት ደረጃ ላይ ክረምት በሆነበት ወቅት ላይ ደረጃውን ዝናብ ይነካዋል እና ጎማው ክራንችን እያንሸራተተን ወደ አራት ጊዜ እንደዚህ የተለያዩ ሰዎች የመውደቅ አደጋ ደርሶብን ነበረ በተጨማሪም ርዛው የአዳራሹ የማይመቻነት አዳራሽ ስለሆነ እዛም የመውደቅ አደጋ አለ። ምን አለ እና በጣም ብዙ ነው ነገር እየው፣ ግን አካል ጉዳተኛ ራሱን ችሎ ልስራ ብሎ እንትሴ ስለ አካል ጉዳተኝነት አውቃለሁ የሚል ጉዳት አልባ እንኳን አካል ጉዳተኛን ቢያሰራ አካል ጉዳተኛ ስላልሆነ ብቻ የሚያጣቸው ነገሮች አሉ። ጉዳተኛው ሲሆን ግን ማን እንዴት ይንቀሳቀሳል የሚሉትን ነገሮች በቀላሉ ያስተውላል። ቆንጆ ነው። ሌላው የተሻለ የምንለው ነገር እንዳልኩሽ አካታሽ ማህበረሰብ መፍጠር ነው አላማችን እና ሌሎች ጉዳት አልባዎችንም እናሰራለን ሌሎች ጉዳት አልባዎችን ስናሰራ አካል ጉዳተኛው ጉዳት አልባውን ማሰራት ሲችል፣ እስከዛሬ ተረጂ ናቸው አካል ጉዳተኞች። አካል ጉዳተኞች በይን ልጆች ሲረዱ እንክብካቤ ያስፈልጋቸዋል እንደዚህ ናቸው ምናምናም ሲባል ነበር። ግን አሁን አካል ጉዳተኛው ጉዳት አልባውን ሲያስተምር ሲያሰራ፣ መድረክ ላይ ሲያወጣ፣ እሱ ደግሞ ሌላ መልካም ነገር ነው። ከአዌርነስ ክሬሽኑ አንጻር ማለት ነው። እንደ ችግር ግን ካየ ነው ማለት ችግሮች አሉ። አካል ጉዳተኛ አለማመን አካል ጉዳተኛ አሁን እኔ ማናጀር ነኝ ብዬ አንድ ቢሮ ሲሄድ አካል ጉዳተኛ በመሆኔ ብቻ አምኖ አምኖ አለመስጠት፣ ለዛ ፈንድ አለማድረግ ስቲል መንግስትን ራሱ እየጠየቅ ነው ነው ብታይ ምቹ የተመቻቸ የምንጠ እና ብዙ አካል ጉዳት አሁን አካል ጉዳተኝነት እንደ ምርት እየበዛ ነው ያለው፣ እና አዌርነሱ ግን ስቲል እየተሰራበት አይደለም ለማብቃት የሚመች ቦታ ስጡን ብለን መንግስትን ስንጠይቅ፣ አይ አለማመን ነገር እውነት አለ። ለአሁን ለአካል ጉዳተኛው ሰው ኪነጥበብ ክንቶት አድርጎ ነው የሚያስበው። አካል ጉዳተኛው ከተማረ ኮምፒውተር ላይ ቁጭ ብሎ ይሰራል። ካልተማረ ደግሞ ቀርከሃ ስራ ወይ እንደዚህ ሽመና ስራ እሱ ነው ህብረተሰቡ እሱ ነው ብሎ ነው የሚያስ ትልቁ ትልቁ ተግዳሮት የሆነብን አሁንም ድረስ። እንግዲህ አሁን ያገኘውህ ልምምድ ላይ በነበራችሁበት ወቅት ነው። ከዛ ቋርጠህ ነው የምታወራይ። አሁን እንችላለን ሶስትን እየተዘጋጃችሁ ነው። እስቲ ምን አይነት መርሃ ግብሮች ላይ ነው እየሰራችሁ ያላችሁት? እንችላለን ሶስትን እየሰራን ያለ ነው። ቅድም ለማብራራት እንደሞከርኩት አንድንና ሁለትን ሞርኪ ነጥበብ ላይ በተመሰረተ ነበር እየሰራ ነው ያደ ነው አሁን ደግሞ በተለየ መንገድ በአስራ አንዱም ክፍለ ከተማ ከአንድኛ እስከ ሶስተኛ የወጡ አካል ጉዳተኛ ተማሪዎችን የሽልማት መስጠት ነው የመጀመሪያው ዝግጅት። ለምሳሌ መጸዳጃ ቤቱ ሳይመቻቸው፣ ቆንጆ የመጫወቻ ኢንቫይሮንመንት ሳይኖራቸው፣ ጥሩ የሚማሩበት ክፍል ሳይኖራቸው ይህን ሁሉ ችግር ተቋቁመው ከአንድ እስከ ሶስት የወጡ አካል ጉዳተኛ ተማሪዎች በየ ትምህርት ቤቱ አሉ። ስለዚህ ከአስራ አንዱም ክፍለ ከተማ ከአዲስ አበባ ትምህርት ቢሮ ጋር በጋራ በመሆን እነሱን እንሸልማለን። እንዲሁም ደግሞ ሰላሳ የሚሆኑ ረጅም አመት ያስተማሩ አካል ጉዳተኛ መምህራን አሉ። ማንኛውንም ተማሪ ያፈሩ አካል ጉዳተኛ መምህራን አሉ። እነሱንም ውቅናና የምስጋና ፈጠት ቴት መስጠት ነው ፕሮግራሙ በተጨማሪም እኛን የኪነ ጥበብ ስራም እና ፐርፎርም እናደርጋለን ማለት ነው። ይህን ስራ የምንሰራው ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ጋር በጋራ በመሆን ነው። ህዳር አስራ ዘጠኝ ነው ይህ ፕሮግራም የሚሆነው። ቲስ ሰለሞን ቦጋለ የፕሮግራም የድርጅታችን አምባሳደር ነው። ስለዚህ እንደዚህ ያደረግን ነው እየሰራን ያለ ነው። እንደነ መጋቢ አዲስ ይገኛሉ ቦታ ቦታው ላይ ስለ በተለይ አካል ጉዳተኛን ሆነው አቺቭ ያደረጉ አካል ጉዳተኞች ተሞክሯቸውን ያስተላልፋል። እኛን የሚያግዘን የለም ብለው የሚያስቡ ተማሪዎች፣ መምህራን አካል ጉዳተኛ የሆኑ አሉና ኔክስት ይር ላይ ለምሳሌ ሁለት ሺ አስራ አምስት የትምህርት ዘመን ማብቂያ ላይ አዎ ከአንድ እስከ ሶስት አሁን ስወጣ እኮ ይሄ ድርጅት ይሸልመኛል የሚያስበኝ አካል አለ ብለው እንዲያስቡ በየአመቱ ይህንን ስራ እንሰራለን። አካል ጉዳተኛ የሆኑ ታለንት ያላቸው ደግሞ እነሱንም እናበረታታለን። ፐርፎርምም እንዲያደርጉ እናደርጋለን። አማኑኤል በጣም ነው ማመሰግነው ስለነበረን ቆይታ። ያሰባችሁት ሁሉ እንደሚሳካ ተስፋ አድርጋለሁ። እጅግ አመሰግናለሁ። ከልብ አመሰግናለሁ። ታሪያ ክብረ ጋቢና ቪኦኤ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 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። የኢትዮጵያ አርሶ አደሮች በአየር ንብረትና የአየር ሁኔታ ለውጥ ዙሪያ በቂ መረጃ አለማግኘታቸው ለእርሻ ምርት መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርቡ የወጣ ጥናት አመላክተዋል። ዓለም አቀፍ የድገት መካከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው ጥናት ኢትዮጵያ ውስጥ ለአየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች 18 ከመቶ ብቻ ናቸው ብሏል። ስመኝሸቆየ አርሶ አደሮችን የግብርና ባለሙያዎችና ጥናቱን ያካሄደውን ተቋም የኢትዮጵያ ወክል እንዲሁም የመጣኔ ሀብት ባለሙያ የሆኑትንም ዶክተር ስንሻው ታምሩን አነጋግራ ተከታዩን አሰናርታለች። በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉት የ ስምንት አመቱ አቶ ኒነ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ ህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ። ክረምት ስፖርትም ያሳግዳል። መሬቱ የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር በጣም ሚኒራል ያለው ነው። በአመት በአመት በመዳበራ ተቀፍጦ ወይም ራሱ እና አይደለም እና ከዱሮ አፈር አይነት አይደለም። አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ። አያንድ ማለ ይሄ ዓመቱን በሙሉ የታለ ያለ ዘንድሮ በተለያ የታ ሁል ጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራመድን የሚታየው ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም፣ እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባየው ካሳይ የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምጽሐረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው። ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባይደቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው። የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶ አደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁኑ ወቅት መረጃውን የሚያገኙት 18 ከመቶ አርሶ አደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ ጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ። ከጠየቅናቸው ወደ አራት ሺህ ከሚጠቁ አርሶ አደሮች ውስጥ አስራ ስምንት ፐርሰንቱ ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለውን ሌላ ዲቴይል ሳንገባ መረጃውን ያገኙ አርሶ አደሮች አስራ ስምንት ፐርሰንት ብቻ ናቸው። ወደ ሰማንያ ሁለት ፐርሰንት የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም። መረጃውንም ደግሞ ደርሷቸውም አያውቅም። ካላወቁም አይደርሳቸውም። መረጃ እንዳያገኙ የሚያግዷቸው ነገሮች ምንድን ናቸው? የሚሉትን ለማየት ሞክራቸዋል። አዎ፣ እንደመጠየቅ መጠየቅ ብለናል። አንደኛ ስለ መረጃው ራሱ መኖሩን አያውቁትም። ያው መረጃው ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በስም በሰፊው ስለማንሰማ ነው፣ ወይ ደግሞ እዚህ ዲቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ እንደዚህ አይነት የመሳሰሉ ማርሶችን ነው የሰጡት። ይህ በአማራ ኦሮሚያ፣ ትግራይ፣ ደቡብና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው ከአየር ንብረት ለውጥ ጋር በተገናኘ። በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የአስራዘጠኝ ስልሳ ስድስቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን በሰሜን ምስራቅ እንደዚህ፣ በደቡቡ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል። እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሊያ አካባቢም ጨምሮ ወቅቱን ያልጠበቀ ጎርፍም መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ህዝብ በዚህ ይጠቃል። ለመሆኑ አርሶ አደሮች በአየር ንብረት እና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ። እነዚህ አስራ ስምንት ፐርሰንት ካገኙት ውስጥ ካላገኙት ጋር ሲነጻጸር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከአስራ ሰባት እስከ ሀያ ስድስት ፐርሰንት በጣም ከፍ ብሎ አግኝተነዋል። ይሄ ማለት በጣም ትልቅ የሚባል ውጤት ነው። እንደ ማዳበሪያ፣ እንደ ምርጥ ዘር እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴን ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንኦት አድርጌ ሰጥቼ መናገር ምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት ሌሎች ቡና ላይም ለማጣራት ሞክረን እስካሁን ባለ እንዳታ ተጨባጭ መረጃ አላገኘንም። ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63 ከመቶ የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19 ከመቶ የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ። ሞዳሊቲው እንዴት ይሁን፣ በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው፣ በሞባይል ስልክ በኩል ነው፣ በነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው፣ በሬዲዮ በኩል ነው፣ በሬዲዮ በኩል ከሆነ ደግሞ ምን አይነት ትንትና ተካሂደው ምን አይነት መረጃ ነው መሰጠት ያለበት የሚለውን፣ ሬዲዮ ስንት ቦታ ነው የሚደርሰው፣ ፍሪኩዌንሲው እንዴት በሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄን እዚህ የአየር ንብረት ጋ በተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋ በተገናኘ መረጃውን መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጥ ጥናት ማድረግ በምንም በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንዲሁም ከሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀ ነው። በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ሙሰሊኒን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ። ጣቢያው፣ የአሜሪካ ድምፅ። ስትከታተሉት የቆያችሁት ደግሞ ጋቢና ቪኦኤ የነበረ፣ ሳስተናግዳቸው ያመሸሁት ሀብታሙ ስዩም፣ ኤልያስ አስማረ ደግሞ የድምፅና የምስል መሐንዲሳችሁን ይቆይቷል። አብራችሁን ስለቆያችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ።